ወደ ዕለቱ አብይ ርዕስ እንሻገር። በሰሜን ኢትዮጵያ የነበረውን ጦርነት ለማስቆም ደቡብ አፍሪካ ፕሪቶሪያ ላይ የሰላም ስምምነት ከተፈረመ ወራቶች ተቆጥረዋል። በርካታ መፈታት ያለባቸው ኢኮኖሚያዊ፣ ማኅበራዊ ጥያቄዎች ቢኖሩም ቢያንስ ለብዙ ሰዎች ሞትና መፈናቀል ምክንያት የነበረው ቀጥተኛ ውጊያ ቆሟል። ኢትዮጵያ ፖለቲካ ግን አሁንም አልተረጋጋም። ለመሆኑ ለኢትዮጵያ መረጋጋት ስጋት ሆኖ የቀጠሉ ጉዳዮች ምንድን ናቸው? በኢትዮጵያ ፖለቲካዊ ጉዳዮች ላይ ትንታኔ በመስጠት የሚታወቁት በዩኒቨርሲቲ ሚሲሲፒ ግዛት የጋዜጠኝነትና ኮሚዩኒኬሽን መምህር ዶክተር ዘነበ በየነን ባልደረባችን ስመኝ ሸቆየ አነጋግራቸዋለች። ወደዚያው እናቅናለን። ዘነበ በየነ እባላለሁ በዩኒቨርስቲ ኦፍ ሚሲሲፒ የጋዜጠኝነት ትምህርት ክፍል ተባባሪ ፕሮፌሰር እና በትምህርት ቤቱ የዓለም አቀፍ ፕሮግራሞች አስተባባሪ ነኝ። ዶክተር ዘነበ እንግዲህ በሰሜን ኢትዮጵያ የነበረውን ግጭት ለማስቆም የሰላም ስምምነት ከተፈረመ ጥቂት ወራቶች ተቆጥረዋል። በርካታ መፈታት ያለባቸው ኢኮኖሚያዊ፣ ማህበራዊ ጥያቄዎች ቢኖሩም ቢያንስ ግን ለብዙ ሰዎች ሞትና መፈናቀል ምክንያት የነበረው ቀጥተኛ የነበረው ውጊያ ቆሟል። ግን ያም ሆኖ የኢትዮጵያ ፖለቲካ አሁንም አልተረጋጋም። ለዚህ አለመረጋጋት ምክንያት ሆነው የቀጠሉ ጉዳዮች ምንድን ናቸው? በጣም አመሰግናለሁ። ይሄ ጥያቄ ብዙ ነገሮችን የያዘ ጥያቄ ነው። ጥያቄው ላይ እንዳመለከትሽው በሰሜን ኢትዮጵያ የነበረው ግጭት መቆሙ ያለ ማስቆም የሰላም ስምምነት መፈረሙ በራሱ ትልቅ መርታ ነው ብዬ አስባለሁኝ። የዛ የሰላም ስምምነት ግን ኢትዮጵያ ውስጥ ያለውን ችግር ሙሉ ለሙሉ ይፈቷዋል የሚል እምነት የለኝም። ምክንያቱም በመጀመሪያ እዚህ ችግር ውስጥ እዚህ ደረጃ ላይ እንዴት ልንደርስ ቻለን? በየአካባቢው ያሉት ጥያቄዎች ከመልካም መስተዳደር ጋር ሊሆን ይችላል፣ ከይዞታ ይገባኛል ሊሆን ይችላል፣ ሌሎችም የፖለቲካ ጥያቄዎች ለእኔ መሰረቱ ሁለት ወይም ሶስት ነገር ናቸው ብዬ አስባለሁ። የመጀመሪያው የዚህ ችግር ዋና መንስኤ ነው ብዬ ማምነው ነው እንደኔ እይታ፣ ህገ መንግስቱ ራሱ ይመስለኛል። ይሄ ህገ መንግስት ከሚያደርጋቸው ነገሮች አንዱ ክልሎችን የራሳቸው የታጠቀ ኃይል እንዲኖራቸው ያደርጋል። ይሄ የታጠቀ ኃይል በፌዴራል መንግስት ተጠሪነቱ ለማን ነው? በምንስ መንገድ ነው ከፌዴራል መንግስቱ ጋር አብሮ የሚሰራው የሚለው ጥያቄ እኔ ብዙ መልስ ያለው አይመስለኝም። ክፍተት ያለበት ይመስለኛል። አንዱ እሱ ነው። ሌላው በተለያዩ አካባቢዎች በተደጋጋሚ የሚነሱ ወደ ክልል የመሆን ጥያቄዎች ይመጣሉ። ወረዳዎች ዞን እንሆን የማለት ነገር ይመጣሉ። እንደዚህ አይነት የአስተዳደር ጥያቄ ሊቆም በማይችል መልኩ ኢትዮጵያ ለማስተናገድ ትገደዳለች። ምክንያቱም ይሄ ኮንስቲቱሽን ይሄ ሕገ መንግስት ለህዝቦች ሰጥቼዋለሁ የሚለው መብት ስለሆነ ራሳቸውን በራሳቸው እንዲያስተዳድሩ ይፈቅዳል ስላለ ደግሞ ከሚያነሳቸው ጥያቄዎች በፖለቲከኞች ፍላጎት ሊሆን ይችላል፣ ስልጣን በሚፈልጉ ሀይላት ሊሆን ይችላል፣ ወይም የህዝቡ ጄኑን ጥያቄ ሊሆን ይችላል። እነዚህ ኢትዮጵያን ሊቆም የማይችል ሊያባራ የማይችል ጥያቄ ውስጥ የሚከቱ ጉዳዮች ናቸው። ከእሱ ጋር አብሮ ማየት ያለብን የተቋማት ገለልተኝነት፣ የህግ የበላይነትን የማስከበር አቅማቸው ምን ያህል ነው? ሶስተኛው የውጭ ሀይሎች ሚና ምንድን ነው? በዋናነት ሁልጊዜ እኔ የህዝብ ጥንካሬ ወይም ህዝብ ውስጥ ያለ ክፍተት በውስጥ ያለ ክፍተት የውጭ ሀይላቶች የመጋበዝ ወይም ለነሱ ሀይል የመስጠት ፖሲቢሊቲ ይኖረዋል ብዬ አምናለሁ። የውጭ ሀይሎች ሁልጊዜ ኢትዮጵያ ላይ ትልቅ ኢንትረስት አላቸው። በሃይማኖት ሊሆን ይችላል፣ በውሃው ሊሆን ይችላል፣ በጂኦፖለቲክስ ሊሆን ይችላል፣ በታሪክ ሊሆን ይችላል። ስለዚህ እነዚህ ሶስት ዋና ዋና ምክንያቶች ናቸው ብዬ አስባለው የገባንበት አዙሪት ውስጥ እንዳንወጣ ያደረጉት እንግዲህ አሁን ከገለጿቸው ከግጭት የተለያዩ የሰብአዊ መብት ጥሰቶች፣ የሕግ የበላይነት በተደጋጋሚ መጣስ የመሳሰሉት በተጨማሪ ደግሞ እንግዲህ አገሪቱ ውስጥ ከፍተኛ አስከፊ የተባለ እና የሚሊዮኖችን የሚሊዮኖቹን ሕይወት አደጋ ውስጥ የከተተ ድርቅም አለ እና እነዚህ ሁኔታዎች ሀገሪቱ እንድትሄድ ወደሚፈለግበት የሰላምና የእርቅ ሂደት ለመውሰድ ምን ያክል እንቅፋት ሆነዋል? ሰላም ለሁሉ ነገር መሰረት ነው። ሰላም ከሌለ ወጥቶ መግባት አይቻልም። ሰላም ከሌለ ማምረት አይቻልም። ሰላም ከሌል መማርም ምንበለው ልማትም ምንበለው ሌሎችም ሌሎችም ማህበራዊ ኑሮችንን ስራዎቻችንን ማከናወን አንችልም። ለእኔ አሁን የጠቀሽው የድርቅ ጉዳይ፣ አለመረጋጋት ጉዳይ እሱ አሁንም ዞሮ የሚወስደን የሰላም እጦት ላይ ይመስለኛል ምክንያቱም ኢትዮጵያን የሚያህል ሀገር ምናልባት አካባቢዋን ልትመግብ ትችላለች ብለን የምንገምታት የምንጠብቃት ኢትዮጵያ፣ በውሃ ሀብቷ ጥሩ ደረጃ ላይ ያለች ሀገር ራሷን መመገብ አለመቻል በጣም በጣም የሚያሳዝን ነው። በመጀመሪያ ደረጃ እንደነዚህ አይነት የልማት ራስን የመቻል ጥያቄዎችን ለመመለስ የፖሊሲ ፕራዮሪቲያችን ምንድን ነው ብሎ መፈተሽ ያስፈልጋል። እርግጥ ነው የመንግስት ትልቁ ኃላፊነት የዜጎችን በሰላም ወጥቶ መግባት ማረጋገጥ ነው። ይሄ ትክክለኛ የመንግስት አንዱና ዋነኛ ተቀዳሚ ኃላፊነት ተግባሩ ነው። ከዛ በተረፈ ግን ሌላው ሕዝብም ሲቪል ሶሳይቲ፣ ተቃዋሚ ፓርቲም ተቀናጅቶ መስራት የሚገባው ትልቁ ስራ ቢኖር እንደነዚህ አይነት አዙሪት ውስጥ ጦርነት፣ ድርቅ እርሃን እያልን በዛ ዙሪዎች ውስጥ ላለመቆየት ከዛ ለመውጣት ያለው ብቸኛው ቁልፍ አገሪቷ ውስጥ ለረጅም ጊዜ እንደ ሰላም የራቀንን ሰላም እውን ማድረግ ነው። ይሄ ከተደረገ አይ ቲንክ ሌሎቹ ነገሮች በሙሉ መሰራት የሚችሉ ይመስለኛል። ወደ ሰላም ሂደት ለመሄድ ኃላፊነቱ ከየት ነው መጀመር ያለበት? ወደ ብሔራዊ እርቅ ለመራመድ መሰራት ይችላል ወይ? ግጭቶቹ እያሉ አለመረጋጋቶቹ እያሉ ይሄ ሂደት መጀመር ይችላል ወይ? ካል ከተቻለስ መንገዱ ምንድን ነው? እኔ ይቻላል ይቻላል ባይ ነኝ። በመሰረቱ አንድ ቤት በመጀመሪያ ደረጃ ያንን እሳት ማቆም ጊዜ የማይሰጠው ጉዳይ ነው። በሱ አምናለው ኢትዮጵያ ከገባችበት ችግር ለማውጣት ምንድን ነው መደረግ ያለበት? እዚህ ጋር ህዝብ ኃላፊነት አለበት፣ መንግስት ኃላፊነት አለበት። የተለያዩ ተቋማት፣ ሲቪል ሶሳይቲ የራሳቸው ኃላፊነት አላቸው። ትምህርት ቤቶች የራሳቸው ኃላፊነት አላቸው። የሃይማኖት መሪዎች የራሳቸው ኃላፊነት አለባቸው። ምክንያቱም ሰላም የአንድ አካል የአንድ ወገን ብቻ ሀላፊነት አይደለም ሰላም ሁሉም ሰው ተረባርቦ እውን ሊያደርገው የሚገባው ጉዳይ ነው እርግጥ ሁላችንም የተለያየ ሀላፊነት ሊኖረን ይገባል የመንግስት ሀላፊነት እዚህ ጋር ግንባር ቀደም ነው እሱ ልንክዳ አንችልም ከዛ በኋላ እንዴት ነው እምነት ትረስት ልናመጣ የምንችለው ይሄ በተለያየ በአለም አካባቢ ላይ ችግር ተፈጥሮባቸው የነበሩ አካባቢዎች ወይም ችግር እየተፈጠረባቸው ያሉ አካባቢዎች ከችግር እንዴት ነው የወጡት? እንዴት ሊወጡ ቻሉ የሚለውን ነገር ማየት የሚያስፈልግ ይመስለኛል። እነዚህ ኦፒኒየን ሊደርስ የምንላቸው የሃይማኖት መሪዎች ሊሆኑ ይችላሉ፣ የሲቪል ሶሳይቲ መሪዎች ሊሆኑ ይችላሉ፣ በህዝብ ዘንድ ቅቡልነት ያላቸው ተሰሚነት ያላቸው ሰዎች ተገናኝተው ከተለያየ የህብረተሰብ አካል ክፍል የተወጣጩ ሰዎች በሀላፊነት ሀላፊነት በተሞላው ያገባኛል በሚል ስሜት ቁጭ ብለው ተወያይተው ይህን አገር የወደፊት እጣ ፋንታ መምከር መወያየት ያስፈልጋቸው ይመስለኛል ምክንያቱም አሁን ምንም እንዲህ ነው ቀላል ነው የምንለው ነገር አይደለም። ሁልጊዜ ችግር በሚኖር በሚፈጠርበት ጊዜ ለችግሩ መፍትሄ ውጪ መቃኘት ሳይሆን ውስጥ ያለንን ሀብት ማየት የሚያስፈልግ ይመስለኛል። እነዚህን ነገሮች ካደረገን የተለያዩ የህብረተሰብ ክፍል የሚወክሉ መሪዎች በቀንነት ስለራሳቸው ሳይሆን ስለ ሀገር፣ ስለ ህዝብ፣ ስለ ትላንት ሳይሆን ስለ ነገር የሚቆረቆሩ ከሆነ አመልኩ ቁጭ ብለው ሊነጋገሩ ይገባል። መንግስት እንደነዚህ አይነት ነገሮችን የማዘጋጀት ቁልፍ ሚና አለው፣ ግዴታ አለበት፣ ኃላፊነት አለበት። ምክንያቱም በስልጣን ላይ መቆየት የሚቻለው ህዝብና ሀገር ሲኖር ነው። ስለዚህ ይሄ ህዝብ እቺን ሀገር እንዴት ማቆየት ይቻላል የሚለው ከሁሉም ኢትዮጵያዊ የመንግስት ኃላፊዎችንም ጨምሮ እነዚህን ጥያቄዎች መመለስ መቻል አለብን እነዚህ እስካላደረግን ድረስ ምናልባት አንድ እርምጃ ወደፊት ሁለቱ እርምጃ ወደ ኋላ መሄድ፣ ታዞሪት ውስጥ መቆየት ግዴታችን እጣ ፋንታችን ነው የሚሆነው። ከሰባ በመቶ በላይ የሚሆነው ህዝቧ ወጣት ነው። ይሄ ወጣት ክፍል ደግሞ የተለያዩ የኢኮኖሚ የኑሮ ውድነት፣ የስራ አጥነት ችግሮችን ጫንቃው ላይ ተሸክሟልና ሌሎች የሰብአዊ መብት ጥያቄዎችም መሰረታዊ የሚባሉ ጥያቄዎች ባሉበት ወቅት እንዴት ነው ወጣቱን ወደ ብሔራዊ እርቅ ሀሳብ ወደ ሰላም ሀሳብ ወደ ሰላም ሂደት ውስጥ ማምጣት የሚቻለው? በመሰረቱ ቅድም የተነጋገርነው ነገር አለ። የመጀመሪያው ጥያቄ ላይ ለሁሉም ነገር መሰረቱ ሰላም ነው። ይሄንን ትውልድ በተለይ አሁን ያለው ትውልድ እንደ አንድ ቀድሞ እንደመታ የቀድሞ ትውልድ አባል እንደመሆኔ በጣም ሁሌ ሳስበው የሚያሳዝነኝ ከሁሉ በላይ ደግሞ ትምህርት ላይ ከፍተኛ ትምህርት ተቋም ውስጥ ከባለፉት ሀያ ምናምን አመት እንደቆየ ሰው በጣም የሚያሳዝነኝ ምናልባት ልቤንም የሚሰብረኝ ነገር ይሄ ትውልድ ከመጀመሪያ ጀምሮ ለባለፉት ሰላሳ አመታት ማለት ይቻላል ጥላቻ እየሰበክን ያሳደግነው የፈጠርነው ያጎለበትነው ትውልድ ነው። ታላቆቹን እንዳያከብር፣ ከሌላ አካባቢ የመጣ ወገኑን እንደ ጠላት እንዲያይ፣ ዛሬ ኢትዮጵያ ለገባችበት ፈተና በሙሉ ከተወሰነ አካባቢ የመጣ ሰው ወገኑ ተጠያቂ እንደሆነ፣ ለዛ ችግር መፍትሄ ሊሆን የሚችለው ያንን ያንን ወገን ምናልባት ማሰቃየት ማፈናቀል ከተቻለ ማጥፋት እንደ ብቸኛ መፍትሄ አድርገን ስንሰብከው የቆየ ትውልድ ዛሬ እዚህ ቦታ ላይ ደረሰ፣ እንዲህ አደረገ ብለን እሱን ብንከስ በጣም ያሳዝናል። ለችግራችንም ትክክለኛ መፍትሄ እናገኛለን ብዬ አላስብም። ስለዚህ ማድረግ ያለብን ነገር ምንድን ነው? ከመስመር የወጣውን ትውልድ ወደ መስመር እንዲገባ ማድረግ ያስፈልጋል። ያስተማርነውን መጥፎ ነገር፣ የዘራነውን ጥላቻ በመጀመሪያ ደረጃ መፍታት፣ ሪቨርስ ማድረግ የሚያስፈልግ ይመስለኛል። ትምህርትን የፖለቲካ ሰለባ ማድረግ ከፈለን አንዱም ዋጋ ይመስለኛል። ባለፈው የወጣው የአስራ ሁለተኛ ክፍል መልቀቂያ ፈተና ውጤት ለዚህ ቁልጭ ያለ ማስረጃ የሚሆን ይመስለኛል። የወደቁት ተማሪዎቻችን ናቸው ወይስ እኛ እንደ ኢትዮጵያውያን ሁላችንም ወድቀናል? እዚህ ላይ ግልጽ ንግግር ያስፈልገናል። ሐኪማችን ጋር ሄደን ለሐኪማችን ውሸት ነግረን እውነተኛ መድኃኒት ልናገኝ አንችልም። እውነቱን መነጋገር ያስፈልጋል። እኔ እንደ ሕዝብ የወደቅን ይመስለኛል። ያ ደግሞ ግልጽ አድርጎ እንደ መስታወት አሳይቶናል። ስለዚህ እዛ ጋ ያለው ነገር እዛ ጋ ያለው ችግር መፈታት ያለበት ይመስለኛል። እነዚህ ተቋማት ትምህርት ላይ የምናደርገው ሴራ፣ ትምህርት ላይ የምንፈጽመው ስህተት አሁን ብቻ አይደለም ወደፊትም ዋጋ እያስከፈለን ይኖራል። ስለዚህ እዛ ጋ ያለውን ነገር ለአንዴና ለመጨረሻ ጊዜ ልናስቆም የሚገባ ይመስለኛል። ይህንን ስናደርግ ከዚህ በተጨማሪ ያሉት ነገሮች እንዳልኩት ትምህርትም እንበል ልማትም እንበል ጤናም ሌሎችም ማንኛውም ነገር መሰረቱ ሰላም ነው። በዚህ ሰላም የመጀመሪያ ተጠቂ የሚሆነው ይሄ ወጣቱ ትውልድ ነው። ምክንያቱም ሽማግሌዎቹማ ቁጭ ብለው ጊያ ጦርነት ያውጃሉ፣ የሚዋጋው የሚሞተው ይሄ ወጣት ነው። ስለዚህ በመጀመሪያ ደረጃ ልናደርግ የሚገባን ነገር ይሄ ክፍል የችግሩ ሰለባ፣ ተቀዳሚ ሰለባ ስለሚሆን ከሰላምም ተጠቃሚ የሚሆነው እሱ ነው። ስለዚህ የሰላም ባለቤት ልናደርገው የሚገባን እንዴት ነው? የሰላም አምባሳደር ልናደርገው የሚገባው ምንድን ነው? እንዴት ነው ኃላፊነት እንዴት ነው ልንሰጠው የሚገባው? ምክንያቱም ቅድም እንዳልኩት አብዛኞቻችን ምናልባት የእድሜያችን ከግማሹም በላይ ኖረናል። ይሄንን እቺን ሀገር የሚረከቡ ነገን የሚረከቡት እነዚህ ልጆች ናቸው። ስለዚህ እነዚህ ልጆችን ኃላፊነት ሰጥቶ የሰላምን ጥቅም አስረድቶ እነት ከግጭት ሁላችንም እንደምናጣ እንደምንጎዳ የባለፉት ጥቂት ዓመታት በደንብ ጥሩ አድርገው ማስረጃ የሚሆኑን ይመስለኛል። ከሰላም ሁላችንም ማስራፊዎች ነው የምንሆነው፣ ከሁሉም በላይ ወጣቱ ትውልድ የጦርነት ሰለባ የሚሆነው እሱ ስለሆነ በሁለቱም በኩል፣ በሶስቱም በኩል፣ በአራቱም በኩል በተለያየ አካባቢ ላይ የሚያልቀው ይሄ ወጣት ስለሆነ ስለዚህ እዛ ጋር ቆም ብለን ማሰብ የሚያስፈልግ ይመስለኛል። ይህንን የሰላሙ አንዱ አካል አድርገን በሰላሙ ዙሪያ ላይ ውይይት ላይ ግንባር ቀደም ካደረግነው እና የሰላሙ ተጠቃሚ ካደረግነው ቅድም እንዳልኩት ኢትዮጵያ ውስጥ ያለው የሰላም ችግር በጣም በጣም ወደ ሰፊ የሆነ ሃይማኖተኛ የሆነ ወደ ሰፊ የሆነ ህዝብ ስላለ እነዚህን ነገሮች በማድረግ የራሳችንን የቤት ስራዎች በመስራት የተለያዩ የህብረተሰብ አካላትን በማሳተፍ በተለይ በተለይ ወጣቱን ግንባር ቀደም የሰላም አምባሳደር በማድረግ ቅድም እንዳልኩት እንደዚህ እንደ ሰማይ የራቀንን ሰላም እውን አድርጎ የሰላሙ ተቆዳጅ የልማቹ ተቋዳሽ ማድረግ እንችላለን። ላይም ተዘነበ እንግዲህ በሰሜን ኢትዮጵያ የነበረው ግጭት ለማስቆም የሰላም ስምምነት ከተፈረመ ወዲህ የኢትዮጵያ ፖለቲካ ለምን አልተረጋጋም? ለዚህ ስጋት ሆኖ የቀጠሉ ጉዳዮች ምንድን ናቸው? ይሄ ባለበት ሁኔታ የሰላምና የእርቅ ሂደትን መጀመር ይቻላሉ? ለዚህ ኃላፊነቱ ማንጋ ነው? በሚሉ ሀሳቦች ዙሪያን የተወያየ ነው። ዶክተር ዘነበ ምልከታውን ስላካፈሉን በአድማጮች ስም በጣም አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ይስጠልኝ።